እንደሚታወቀው ገዢው ድርጅት ኢህአዴግ በርካታ መሠረታዊ ውስጣዊ ችግሮችና ተቃርኖዎች ያሉበት ድርጅት ነው። ከችግሮቹ መካከል አንዱ የሩሲያ ቦልሸቪኮች መመሪያ የነበረው የዴሞክራሲያዊ ማዕከላዊነት መርህ ሲሆን፣ ሌላኛው ደግሞ በአወቃቀሩ በውህደት ፓርቲነት ፋንታ የብሔር ድርጅቶች ግንባር ሆኖ መቅረቱ ነው። አወቃቀሩን እንደሌላ ጊዜ እናስተላልፈውና በዴሞክራሲያዊ ማዕከላዊነት ላይ በማተኮር በድርጅቱና በሀገሪቱ ላይ ያመጣውን መዘዝ ከሰሞኑ የግንባሩ ጉባኤ ውሳኔዎች ጋር እያንሰላሰልን እንመልከት። በሀገራችን ፖለቲካ ውስጥ ከሰረጸ ግማሽ ምዕተ ዓመት ያስቆጠረው ዲሞክራሲያዊ ማዕከላዊነት የተወሰነ የሀሳብ ነጻነትንና የአብላጫ ድምፅ ውሳኔን የሚቀበል መርህ ነው። በዋናነት ግን በአንድ መንፈስ የተቃኘ የተግባር አንድነትን የሚጠይቅ በመሆኑ ዲሞክራሲን በአመዛኙ ለተግባር አንድነት ተገዥ ያደርጋል። ለዚህም ነው ምዕራባውያን ሙራን ቃሉን የዲሞክራሲንና ማዕከላዊነት ያልተቀደሰ ጋብቻ በማለት የሚጠሩት። በእርግጥ የድርጅቱ ለዓላይ አመራር በጋርዮሽ አመራር ላይ የተመሰረተ ስለሚሆን ሙሉ ስምምነት ላይ እስኪደረስ ድረስ ለወራት የሚዘልቅ ውይይትና ክርክር ሊያካሄድ ይችላል። በከፍተኛው አመራርና በሌላው አባል መካከል ግን አጥጋቢ የሐሳብ ውይይትና ክርክር አይካሄድም። በአግድሞሽም ሆነ ከታች ወደ ላይ የተለየ ሐሳብን በግልጽ ማቀንቀን እንደ ሴራ መጎንጎንና አንጃ ማቋቋም ተደርጎ ይወሰዳል። ከዴሞክራሲያዊ ማዕከላዊነት ጋርም ፍጹም ተጻራሪ ነው። ዲሞክራሲያዊ ማዕከላዊነት ከሀሳብ ትግል ይልቅ ተሳትፎን ብቻ የሚያበረታታ ስለሆነ ነጻ ሀሳብ የማንሸራሸር መብት የሚረጋገጠው ላላይ አመራሩ እስከፈቀደው ድረስ ብቻና አመራሩ የያዘውን አቋም የሚጋፋ እስካልሆነ ድረስ ብቻ ይሆናል። በዚህ መርህ በሚመራ ድርጅት ውስጥ ተቃራኒ ሀሳብ የሚንሸራሸርበት መዋቅርም ሆነ አሰራር የለም። ለምሳሌ የኢህአዴግ ልሳኖች በሆኑ አብዮታዊ ዲሞክራሲ ጋዜጣና አዲስ ራዕይ መጽሔት ለየት ያለ ሀሳብ ተንጸባርቆ የማያውቀውም ለዚህ ነው። ለምሳሌ በኢህአዴግ ጉባኤ ላይ ሞቅ ያለ ውይይትና ክርክር ቢደረግ እንኳ ምንጊዜም የሀሳብ ልዕልና ባለቤትና አድራጊ ፈጣሪ ተደርጎ የሚወሰደው የድርጅቱ ስራ አስፈጻሚ የማይከለሰውንና የማይሻረውን የመጨረሻ ውሳኔውን ቀደም ብሎ ማሳለፉ እየታወቀ ነው። ለዚህም ነው በድርጅቱ ነባርና አዲስ ትውልድ መካከልም የሀሳብ ትግል ስለመካሄዱ ተሰምቶ የማይታወቀው። የድርጅት ውሳኔዎች ሁሉ ከላይ ወደታቸው ይወርዳሉ። በታታይ መዋቅሩ በሚደረጉ ስብሰባዎች ሁሉ ዓላማቸው የላይላይ አካላት ውሳኔዎችን ሙሉ በሙሉ ለማስረጽ እንጂ አዲስ ግብዓት ለመሰብሰብ ወይም ለማስገምገምና ለማስተቸት አይደለም። በውሳኔ አተገባበርም ተግባሪዎች እንደየነባራዊ ሁኔታው መጠነኛ ማስተካከያዎችን እንኳ ለማድረግ አይፈቀድላቸውም። ለምሳሌ ከሁለት ዓመት በፊት ባህርዳር ላይ በተካሄደው ጉባኤ አንድ ከፍተኛ የህወሓት አመራር በድንገት በግንባሩ ውደት ላይ መወያየት አለብን ማለታቸው አጀንዳው ቀደም ብሎ ካለመያዙ አንጻር በግልጽ ዲሞክራሲያዊ ማዕከላዊነትን የጣሰ ነበር። በአንድ ወቅት አቶ ተፈራ ዋልዋ በድሬዳዋና አዲስ አበባ ወጣቶች አደረጃጀት ላይ ብቻቸውን ተቃውሞ ሲያነሱም በአርምሞ የታዩት መርሆን እንደጣሱ ተቆጥሮ ነው። የኢህአዴግ አደረጃጀትም በጥብቅ ተዋረድ ላይ የተመሠረተ ሲሆን ወደ ፍጹማዊነት የተጠጋ የፓርቲ ስልጣንን ለጥቂት የድርጅቱ ቁንጮዎች አመቻችቷል። እነሱም የሀሳብ ልዕልና ያላቸው የማይሳሳቱና የማይተኩ መሆናቸውን፣ የድርጅቱ ህልውናም በእነሱ ህልውና ላይ የተመሠረተ መሆኑን ለማሳመን ይጠቀሙበታል። በከፍተኛው አመራርና ሌሎች አባላት መካከል ያለው ድርጅታዊ ተዋሶም አኒማል ፋርም በተሰኘው ጆርጅ ኦርዌል ዝነኛ መጽሐፍ ያለው የአሳማዎችና ሌሎች እንስሳት ግንኙነት አይነት ነው። ስለሆነም ዲሞክራሲያዊ ማዕከላዊነት በዋናነት በድርጅታዊ ዲስፕሊንና እና ውስጣዊ ድርጅታዊ አንድነት ሽፋን የማዕከላዊ ስልጣን ማስጠበቂያ መሳሪያ ሆኖ ቀርቷል። በዚህ ሁኔታ ውስጥ ግን የሰሞኑ የግንባሩ ጉባኤ አቋም መግለጫ ውስጠ ድርጅት ትግል በማካሄድ ችግሮቻችንን በስር ነቀል እንፈታለን ሲል አውጇል። ዲሞክራሲያዊ ማዕከላዊነት የውስጠ ድርጅት ዲሞክራሲን ጠፍንጎ በያዘበት ሁኔታ ድርጅታዊና ሀገራዊ ችግሮች በምን ታምር በስር ነቀልነት እንደሚፈቱ እንቆቅልሽ ነው። የድርጅቱ ቁልፍ ተቃርኖም ቁልጭ አድርጎ የሚያሳይ ነው። ሌላኛው የጉባኤው የአቋም መግለጫ መልካም አስተዳደርን ለማረጋገጥ በድርጅታችን ውስጥ ተጠያቂነት እናሰፍናለን ይላል። እውነተኛ ውስጠ ድርጅት ዲሞክራሲ ሳይኖር ተጠያቂነት ከየት ይመጣል? በገዢው ድርጅት ውስጥ ዲሞክራሲያዊ ባህል ስለሌለ ለውጥ አራማጅ ቡድኖች ሊፈጠሩ አልቻሉም። የድርጅቱ ወጣት ክንፍ አባላትም እንኳን የደቡብ አፍሪካው ብሔራዊ ኮንግሬስ አባል እንደነበረው ጁልየስ ማሌማ ወሳኝ ትግል ሊያካሂዱ ቀርቶ ኮሽታቸውም አይሰማም። ዴሞክራሲያዊ ማዕከላዊነትና የውስጥ ዴሞክራሲ ጦት አኮልሽቷቸዋልና። ተተኪ ወጣት አመራሮችን ቢመጡም እንኳ ነባሩን ገዢው ሀሳብ እንዲያቀነቅኑ ተደርገው ስለተቀረጹ መተካካት የሚባለው ነገር ትርጉም አይኖረውም። በለውጥ ፈላጊ ኃይሎች ግፊትና በሀሳብ ብልጫ ያልተፈጠረ የመተካካት መርሃ ግብርም የስሙላ ከመሆን አያልፍም። በጉባኤው አጽንኦት የተሰጠው የሚመስለው የመልካም አስተዳደር ችግር ውስብስብ መሆኑ ተረስቷል። ሊፈታ የሚችለውም በሳይንሳዊ መንገድ በሚመራ መንግስታዊ ቢሮክራሲ እንጂ በፓርቲ መዋቅርና በአመራር ተነሳሽነት ብቻ አይደለም። ገዢው ድርጅት ግን መንግስታዊ ቢሮክራሲው መዋቅሩን በፓርቲ መዋቅር ሰንጎ ይዞታል። ድርጅታዊ ስንክሳሩን በሙሉ በመንግስታዊ መዋቅሩ ውስጥ አጋብቶበታል። መቼም የመልካም አስተዳደር ችግር ከአንድ ጉባኤ ወደ ሌላኛው ጉባኤ ሲንክባል የኖረውም በኢህአዴግ ውስጥ ድርጅታዊ ዲሞክራሲ ጦት የፓርቲና መንግስታዊ መዋቅር መቀላቀል የአመራሩና አስፈጻሚዎች ብቃት ማነስና የአሳታፊ ፖሊሲዎች አለመኖር ሳቢያ እንደሆነ ከማንም የተሰወረ አይደለም የጉባኤው መንፈስ በሙሉ የሚነግረን ድርጅቱ ዛሬም መሰረታዊ ጉዳዮችን ወደ ጎን ገሸሽ አድርጎ ችግሮችን ሁሉ ከአመራር ተነሳሽነት ጉድለትና ከአፈጻጸም ተግዳሮቶች ጋር ለማያያዝ መሞከሩን ነው አንዳንድ የድርጅቱ ከፍተኛ አመራር አባላትም የመንግስት ባለስልጣናትም ዋናው ችግር ያለው ከላይ ነው ታች ያለውን አንቆ የያዘው ላይኛው አመራር ነው ማለታቸው ይህንን ያጠናክራል ታችኛው አመራር ካድሬና መንግስት ሰራተኛ ሸምቀቆውን እንዳይወጥ ሲያደረገውን ምክንያት ግን አይነግሩንም። ያን ማድረግ የዲሞክራሲያዊ ማዕከላዊነት መርህን በአደባባይ ማጋለጥ ይሆንባቸዋልና። ኢህአዴግ የተኮላሸ ድርጅት መሆኑን የሚያሳየን ለመልካም አስተዳደር መንኮታኮት ተጠያቂ መሆን የሚገባቸው ያቅመነስ ያለባቸው አመራሮቹን አሁንም በአመራርነት እንዲቀጥሉ ማድረጉ ነው። ጉባኤተኞቹም ተጠያቂው አመራሩ ነው ሲሉ በጥቅሉ ስለሆነ የትኛውን ግለሰብና አባል ድርጅት ላለማስኮረፍ ታስቦ የሚደረግ የታይታ ስራ ነው። እንኳን መዋቅራዊ ለውጥ የአመራሮች ሹምሽር ወይም ሽግሽግ እንኳ ለማድረግ የማይፈልግም የማይችልም ድርጅት ሆኗል። ጭራሽ ህወሓት ቀደም ሲል የተሰናበቱ አንጋፋ አመራሮችን እንዲመለሱም አድርጓል። ለምን ቢባል በድረ መለስ ዘመን የህወሓት የበላይነት እየተሸረሸረ ነው የሚል ስጋት ሆኖ እናገኘዋለን። በአባል ድርጅቶች ውስጥ ብቻ ሳይሆን በድርጅቶች መካከልም መፈራራትና መጠባበቅ እንጂ ፖለቲካዊ ትግል ስለማይካሄድ ሀገሪቱ ተጎጂ ሆናለች። ሆኖም ኢህአዲግ ውስብስብ ሀገርን እየመራም እንኳ በውስጡ ድርጅታዊ ቅራኔዎች አለመከሰታቸውን እንደ ጥንካሬና ጤናማነት ሊያቀርበው ይፈልጋል። መቼም ቅራኔን፣ ዲሞክራሲያዊ ክርክርን፣ አዳዲስ እና ተራማጅ ሀሳቦችን የማይወልድ ድርጅት ጤናማ ነው ብሎ ለማለት ያስቸግራል። እስካሁን ተቃርኖውን ያስቀረው ዋናው ምክንያት ግን የዲሞክራሲያዊ ማዕከላዊነት ልጓምን አንቆ በያዘው ህወሓትና በሌሎች አባል ድርጅቶች መካከል ያለው የጎንዮሽ ግንኙነት የዳዊትና ጎልያድ መልክ ያለው በመሆኑ እንደሆነ ኢህአዴግን ያጠኑት እነ ፕሮፌሰር ክሪስቶፈር ክላፋምንና ፕሮፌሰር ሳራቦግ የመሳሰሉ ምሁራን ያስረዳሉ። ፍትሐዊ ስልጣንን፣ ሀብተ ክፍፍልን፣ ድርጅታዊ አወቃቅር፣ የመንግስት ፓርቲና አንድነትና ልዩነት የጦር ኃይሉ ተዋጽኦና ህገ መንግስታዊነት፣ የፌዴራል ስርዓቱ የተመሰረተበት ፍልስፍናና ፈጻጸሙ፣ የበጀት ድልድል፣ የመልካም አስተዳደርና ዲሞክራሲያዊ ስርዓት ግንባታ፣ የመሬት ፖሊሲና የብሔር ጥያቄ የመሳሰሉት ሁሉ ቁልፍና ገብጋቢ ጉዳዮች ሆነው ሳለ ድርጅታዊ ቅራኔ ሊፈጥሩ ላለመቻላቸው አንዱ ምክንያት ዲሞክራሲያዊ ማዕከላዊነት ነው። ኢህአዴግ ብዙሃን አመለካከቶችን የምታስተናግድ ኢትዮጵያ ለመመስረት ላለመቻሉም እንዲሁ የገዢው ድርጅት ዲሞክራሲያዊ ማዕከላዊነት የፌዴራሊዝሙን ስርዓት ጭምር የተማከለ እንዲሆን አድርጎታል። እነ ፕሮፌሰር ሳራ ቦግ አለን ሎቪስ እና ዶክተር አሰፋ ፍስሐ የሀገሪቱን ፌዴራሊዝም ለማጥናት ከመደበኛው ህገ መንግስታዊ አወቃቀር ይልቅ በኢህአዴግ ኢመደበኛና የመጋረጃ ጀርባ አሰራር ላይ የሚያተኩሩትም ለዚህ ነው። ኢህአዴግ መቼም ቢሆን የሚታደስ ድርጅት አይመስልም። ለመታደስ መሞከር ውስጣዊ ድርጅታዊ ንቃቃትን ይፈጥርብኛል ብሎ ሰግቷል። ንቃቃቱን መቋቋም የሚችልበት መዋቅር ደግሞ የለውም። ከእንግዲህ ነብር ዥንጉርጉርነቱን እንደሚባለው ሁሉ እንኳን ግብሩን የግንባርነት አወቃቀሩና ስያሜውን እንኳ ይቀይራል ተብሎ አይታሰብም። አሁን የሀገሪቱ ችግር ከድርጅቱ አቅም በላይ እንደሆነበት ከማንም ታዛቢ የተሰወረ አይደለም። አንድ ቀን ግጭቶችና የታፈኑ ቅራኔዎች ሲገነፍሉ ግን ሀገሪቱን አርማጌዶን እንዳውጣት ያሰጋል። ለዋዚማ ሬዲዮ ቻላቸው ታደሰ።